በኢትዮጵያ ደህንነትና ጸጥታ ላይ ያተኮረው የጥያቄው መልስ ዝግጅት የመጨረሻ ክፍል ይሆናል አሁን የሚቀርበው። ከቀናት በፊት በአማራ ክልል በኦሮሚያ ልዩ ዞን እንዲሁም በሰሜን ሸዋ አንዳንድ አካባቢዎች የነበረውን ግጭት ተከትሎ የሁለት ክልሎች የጸጥታና ደህንነት ባለስልጣናት ለአድማጮች ጥያቄዎች መልስ የሰጡበትን ቅንብር ማቅረባችን የሚታወስ ነው። ዛሬ የመጨረሻውን ክፍል እናቀርባለን። ለአድማጮቻችን ጥያቄዎች መልስ የሚሰጡት የአማራ ክልል የጸጥታና ደህንነት ምክትል ኃላፊ ኮሎኔል አለበላ አማረና የኦሮሚያ ክልል አቻቸው ኮሎኔል አበበ ገረሱ ናቸው ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ዝግጅቱ ባለፈው ሳምንት ካቆምንበት የአድማጭ ጥያቄ ይጀምራል። አብራችሁን ቆዩ። ሰላም ቪኦኤ፣ እንደምናላችሁ ስዩም ማጽባኔ ከቨርጂኒያ ጥያቄ ለመጠየቅ ነው። የመንግስት ባለስልጣናትን ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት፣ ማስገባት ደኖችን ማቃጠል፣ ሰዎችን ማፈናቀል ይሄ ሁሉ ይደርሳል። እና ይህንን አንድ መንግስት፣ በሁለት እግሩ የቆመ መንግስት፣ ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያቃታችሁ፣ ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳቀቃችሁት ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይህንን ጉዳይ ሲያገላብጡ የከረሟሉና ለምንድን ነው ይህን ማውጣት የሰራችሁ ጥያቄ ይሄ ነው። አመሰግናለሁ። እሺ እንግዲህ የመሳሪያ ዝውውርን በተመለከተ እንግዲህ ኢትዮጵያ ውስጥ የመሳሪያ ዝውውር አለ። ዛሬ ሳይሆን የተጀመረው ብዙ ዘመን አስቆጥረዋል። እንግዲህ እኔ እንኳን የማስታውሶ ደርግ ከስላ ከስልጣን ሲባረር ብዙ ሰራዊት መሳሪያውን እየሸጠ ነው ወደ ሀገሩ የገባው። ሀገሪቷ በመሳሪያ ተጥለቀለቀችበት ዘመን ነበረ። እንግዲ ስርዓት እየተያዘ ሲመጣ በኋላ እየተሰበሰበ ለአንዱ ፍቃድም እየተሰጠ እንደዚህ መሳሪያ እያያዝ ስርዓት እየወጣ ያለበት ሁኔታ ነው የነበረው። አሁንም ቢሆን እንግዲህ ለውጥ ነው የነበረው። ለውጥ ባለበት ጊዜ ከቦታው የተነሱ ነገሮች አሉ። እንግዲህ ለውጡን የሚደግፉ የማየ የሚደግፉ እንዳሉ፣ የማይደግፉ አሉ። እና የመሳሪያ ዝውውር አንደኛ ከገንዘብ ዝውውር ጋር በተያያዘ ነው። የኮንትሮባንድ ስራ ነው። ሌላው እንግዲህ ሰላምን ከማወቅ ጋር የተያያዘ ነው። ይህ እንግዲህ ደረጃ በደረጃ እርምጃ ሊወሰድ ይገባል። ኮንትሮባንድ መሳሪያ ካለ ሰላም የለም። ህገወጥ መሳሪያ ዝውውር ካለ ሰው በሰላም ወጥቶ ማደረኝ መመለስን ውሎ ማደረኝ ይሰጋል። ስለዚህ ይሄ የግድ እርምጃ መወሰድ ያለበት ነው። ይሄ እንግዲህ ደረጃ በደረጃ ህዝብ ራሱ ደህንነቱን የሚጠብቀው ህዝብ ነው። መሳሪያ አዘዋዋሪ መሳሪያውን የሚያዘዋውሮ በህዝብ መካከል ነው። በተለያዩ ከተሞችን ይሁን በገጠርም እንግዲህ ህዝብ ራሱን ደህንነት መጠበቅ አለበት ከጸጥታ ኃይሉ ጋር ጥቆማ መስጠት አለበት። ከዛ በኋላ እርምጃ እየተወሰደ ወደ ሰላማዊና የህግ በላይነት ማስከበር ጋር የተያያዘ ነው። እንግዲህ አሁን ከዚህ በኋላ ማንም ሰው በተለያየ ስም፣ በተለያየ ፓርቲ፣ በተለያየ ድብቅ እርምጃውን ለማሳካት ብሎ ህዝብንና ህዝብን ማጋጨት አይችልም። የህግ በላይነት መከበር አለበት። የህግ በላይነት መከበር ማስከበር ያለብን ደግሞ እኛ ስለሆን በየደረጃ ከቀበሌ ጀምሮ የመንግስት ጸጥታ አካላትም መስተዳደር አካላትም ይህ ኃላፊነት አለበት። ህዝብም ኃላፊነት አለበት። ተባብረን ከክልል ክልልም አማራና ኦሮሚያ ክልል በጋራ ኢንፎርሜሽን ልውውጥና ገወጥ መሳሪያ ዝውውርን ለመቆጣጠር የጀመርነት ስራ አለ ከሌሎችም ጋር እንደዚህ እየሰራን ዋናው የህግ የበላይነትን በዚች ሀገር ላይ አስከብረን ሀገራችንን ሰላም እና ደህንነቷ ተከብሮ የበለጸገች ኢትዮጵያን ለማየት ስለሆነ ሁላችንም ማንኛችንም በዚህ ላይ መተባበር እንዳለብን ይሰማኛል። ከዚህ በኋላ ይሄንን በትኩረት እንሰራለን። አመሰግናለሁ። ኮነሌል አለበል የሚጨምሩት አመሰግናለሁ። ትንሽ ለመጨመር ነው። በጣም ተገቢና ትክክለኛ ጥያቄና ሀሳብ ነው የተነሳው። አሁን ባለው የሀገራችን ሁኔታ የመሳሪያ ዝውውር እና የመሳሪያ ሁኔታ በጣም ከፍ ባለ ሁኔታ እየታየ ያለ ችግር ስለሆነ ይህንን እዚህ ችግር ላይ መነጋገሩና የመፍትሄ ሀሳቦችንም ማበጀቱ በጣም ጠቃሚ ነው የሚሆነው እና በተለይ እኛ እንደኛ ክልል እንደ አማራ ክልል እንደሚታወቀው የአማራ ህዝብ መሳሪያ ይወዳል እና በብዛት ይታጠቃል፣ በብዛት መሳሪያ አለው። ግን አጠቃቀሙ ላይ እና አያያዙ ላይ ከፍተኛ የሆነ ጥንቃቄና ስራ መሰራት አለበት። ይህንኑ ታሳቢ በማድረግ እኛ ያስቀምጥናቸው መመሪያዎች እና አንዳንድ አቅጣጫዎች አሉ። አንደኛ ነገር ያው መሳሪያ ከአንድ ቦታ ወደ አንድ ቦታ ይዞ እንዳይንቀሳቀስ፣ አንድ ሰው መሳሪያውን ለራሱ መጠበቂያ ወይም ለቤቱ መጠበቂያ ከሆነ የገዛው ከቤቱ አካባቢ ሌላ ቦታ ይዞ የማይንቀሳቀስበት ሁኔታ መፈጠር አለበት የሚል ከኛ ክልል አንጻር እየሰራ ነው ያለ። በርከት ያለ ስራ አለ። በአንድ በኩል ያው ህጋዊ እንዲሆን መሳሪያው ህጋዊ ሆኖ ተመዝግቦ ሰው በነፃነት የሚይዝበት ሁኔታ መፍጠር፣ በሌላ በኩል ደግሞ እያንዳንዱ ሰው ስለያዘው መሳሪያ እውቀት እንዲኖረው ስልጠና መስጠት የሚለውን ታሳቢ አድርገን ያው ብዙ ስራዎች ሰርተናል። ሁሉም መሳሪያ ያለው ሰው ስልጠናዎች ሰጥተናል። የተወሰኑ ቀኖች በጀት ተመድቦ አሰልጣኝ ተመድቦ በስነ ስርዓት እንዴት ነው መሳሪያውን የሚይዘው እንዴት ነው መሳሪያውን የሚጠቀምበት፣ መሳሪያው እንዴት ነው የሚንከባከበው፣ መሳሪያው መቼ ነው አደጋ ላይደርስ የሚችለው ከቤተሰቡ ከልጆቹ እንዴት ቆጥቦና ጠብቆ ሊያስቀምጠው ይገባል የሚለውን ነገር ታሳቢ በማድረግና በአጠቃላይ በሰላም እና መረጋጋት ውስጥ ደግሞ የታጠቀ እስከሆነ ድረስ በምን ሁኔታ መሳተፍ አለበት በሚለው ጉዳይ ላይ ትኩረት ሰተን ሰርተናል። በሌላ በኩል የሕገ ወጥ የሆነ የመሳሪያውን ዝውውርና ንግድን በሚመለከትም የቁጥጥር ስርዓቶችን በመዘርጋት በክልላችን ውስጥም ጠንከር ያለ የቁጥጥር ስርዓት እንዲኖር አድርገናል። ከክልላችን ውጭ ደግሞ ከአጎራባች ክልሎች ጋር ግንኙነት በመፍጠር የጋራ የቁጥጥር ስርዓቶች ሁሉ ለመዘርጋት በሚያስችሉ ጉዳዮች ላይም እየተንቀሳቀስ ነው እና የተነሳው ሀሳብ በጣም ተገቢ ነው። ግን ከዚህ አንጻር የአማራ ክልል የጠጣ አመራር ያው የተቻለውን ያክል እየሰራ ነው ያለው እሺ አመሰግናለሁ አንድ ሌላ ጥያቄ አለ በተለይ ስለ አማራ ክልል የተነሳ ና ላሰማውት በስልክ የተቀመጠልን ይህ ለአማራ ክልል ና ለኦሮሚያ ክልል ለሚቀርቡት ኮሎኔሎች ጥያቄ ነው በተለይ ለአማራ ክልል ጥያቄ ከዚህ ፊት ወደ መተማ አካባቢ የኢትዮጵያ መከላከያ ሲቪሊያን ገሎ ኮሎኔል ጁላ ውጤቱን ተጠንቶ ለህዝብ ግልጽ ይሆናል ተብሎ ነበር። ኢትዮጵያ ሁሉ ጊዜ አንድ ነገር ግልጽ ይደረጋል እየተባለ አይደረግም የደረሰ ሁለተኛ ደግሞ መከላከያ በአማራ ክልል በዩኒቨርስቲዎች ብዙ ጊዜ ቅሬታ አለበት። ለምሳሌ በጎንደር ነዚ ብሶ ገሎ ነበር። በሰሞኑ በግጭት በሰሜን ሸዋ መከላከያ ገብቶ ትእዛዝ አልተሰጠኝም ያለ ህዝብ እያለቀ ነበር። እኔ በጣም አስገራሚ ውስ ነው። ሁለተኛ ደግሞ ሰዎቹ አጥቂዎቹ በመከላከያ ልብስ ለብሰው በመኪና ነበር የሚዘዋወሩት እና በትንሹ መከላከያ እነዚህን ሰዎች መያዝ ያልቻለ መከላከያ እንዴት መከላከያ ሊሆን ይችላል? በአንጻሩ ደግሞ በአንዴም ከአንዴም ሁለት ጊዜ ትግራይ ውስጥ መከላከያ እንዳይወጣ ብለው ህብረተሰቡ አግቶት፣ ምንም እንኳን መታገቱ ተገቢ ነው ብዬ ባላምንም፣ ግን ለህብረተሰቡ የነበረው መሳሪያ ለመተኮስ ተገቢ ነው ብዬ አስባለሁ። እና እንዴት ነው የመከላከያ አንድ አይነት ህግ የለም ወይ? የሚከፍል የታማኝነትን ይቀንስና መከላከያን ህብረተሰቡ እንዳያምን ያደርገልኛል። እና ለምንድ መከላከያ በአካባቢ ሰዎች ስለሚመራ ነው? እንዴት ነው? ጥያቄያቸውን አልጨረሱም ነበረ። አቶ ስምኦን አቶ ስምኦን ነው የሚባሉት እና ኮሎኔል አለበል ይመልሱልን። እሺ፣ አመሰግናለሁ። እንግዲህ ያው አብዛኛው የመከላከያ አመራሮች ወይም ሰዎች የሚመልስ ጥያቄ ነው የሚመስለው፣ ግን ከኛ አንፃር እንዴት እንዴት ታወታላችሁ መከላከያን በሚለው ዙሪያ መከላከያ እንደ ተቋም ምንጊዜም በእኛ በኩል ቅሬታም የለንም፣ የምንመካበት እና የምናምንበት ተቋም ነው። ለሀገር ዳር ድንበር እና ለሀገር ሉዓላዊነት ሲሉ ህይወታቸውን ለመክፈል የተዘጋጁ ልጆቻችን ወንድሞቻችን የተሰባሰቡበትና በዚህ አይንም ደግሞ ብዙ ስራ የሰሩበት ስለሆኑ እንደ ተቋም ሁልጊዜ የማከብረው ተቋም ነው። የክልላችን መንግስትም ተቋሙን የሚያየው በዚህ መንገድ ነው። ይህ እንደተጠበቀ ሆኖ በግለሰብ ደረጃ ግን ጥፋት የሚሰሩ ወንጀል የሚሰሩ እንዳሉ ደግሞ እናምናለን። ጎንደር አካባቢ በነበረ ሁኔታ ጥፋቶች እንደተፈጸሙ በተለይ ቀደም ሲል ሀያ አራተኛ ክፍለ ጦር በነበረበት ጊዜ በሀያ አራተኛ ክፍለ ጦር ውስጥ ያሉ የተወሰኑ ግለሰቦች እና አመራሮች በዛ አካባቢ ወንጀል እንደፈጸሙና በደል እንዳደረሱ በማመን ሰዎቹም ተጠያቂ እንዲሆኑ አስፈላጊውን ጥያቄ አቅርበናል። በዛ መልኩም ጥያቄያችን ገፍተን ያው የተንቀሳቀስንበት እና ያለ ነው። በነበረው አካባቢ ግጭት ያን ግጭት በማባባስ የተሳተፉ የመከላከያ አመራር አባሎች አሉ። ከዛ በኋላም በዚህ ከሱር ኮንስትራክሽን ጋር ተያይዞ የተፈጸመውም ነገር በእኛ በኩል ያው ግልጽ መግለጫ ወጥተናል ወዲያውኑ ሁኔታውንም አውጉዘናል ያን የፈጸሙትም ለሕግ እንዲቀርቡም አስፈላጊውን ጠንክር ያለ ጥያቄ አቅርበናል። እስካሁን ድረስ በመጠባበቅ ላይ ነው ያለ ነው። እንግዲህ የበለጠ ደግሞ አሁን ያለው ግፊት ይህንን አጠናክረን እንዲጠይቅ ያደርገናል። እስካሁን ግን ለእኛም ይሄ ነው ተብሎ የተገለጸ ነገር የለም። ግን ጥያቄያችን እስካቀረም ድረስ ነገም ከነገ በኋላ አጠናክረን የምንጠይቀው ጥያቄ ይሆናል። በዚህ በከሚሴ አካባቢ ባለው ሁኔታ እኔ በሁኔታ ውስጥ ስላለው በመከላከያ አካባቢ ይሄ ነው የሚባል ችግር የለም። መጀመሪያ አካባቢ ትንሽ ትንሽ ኃይል፣ በጣም ትንሽ ኃይል ስለነበረ በአካባቢው ተንቀሳቅሰው የነበረውን ፍንዳታ ወይም ደግሞ ከዛም ከዛም የነበረውን ነገር ለመቆጣጠር ችግር ነበር። እሱ ብቻ አይደለም መከላከያ ያው አንድ የሚመራበት መርህ አለው። ያ መርህ ምንድን ነው? ያው እርምጃ ውሰድ ካልተባለ በየትኛውን ቦታ ለመከላከያ እርምጃ አይወስድም። እና ያ ትእዛዝ ጽፎና ፈጥኖ አልተላለፈም ነበረ። ያም ያው የራሳቸው መነሻ ያኖራቸዋል። እንግዲህ ያ ባልተላለፈበት ሁኔታ በግጭት አካባቢዎችም ተገንተው አስፈላጊውን እርምጃና ቁጥጥር ባለማድረጋቸው የተወሰነ ክፍተት እንዳለ እኛም አስበናል፣ ነግረናል። ግን ደግሞ ያው አካባቢው ሰራዊት የተሰማራው ሰራዊት ማድረግ የማይችለው ነገር ስለሆነ ያንን በዛ መልኩ ነው የተረዳ ነው የተገነዘብ ነው። ሀይል ከሌላ አካባቢ ከጨመሩ በኋላ ና ግልጽ የሆነ ትእዛዝ ተሰጣቸው በኋላ ግን አካባቢውን በማረጋጋት እና ነገሩን ወደ ሰላማዊ ሁኔታ በመለስ በኩል የመከላከያ ድርሻ በጣም የጎላ ነው። ስለዚህ ደግሞ ክብር አለን። ይሄንኑ ክብራቸውንም የበለጠ ጠብቀው እንዲሄዱ እኛ የምናያትን ጥቃቅን ነገር ሁሉ ከመንቀፍም ወደ ኋላ አንልም። የሬንጀር ጉዳይ በሚመለከት ይሄ እንደ ሀገር ያለ ችግር ነው የሚመስለኝ። መከላከያም ከቁጥር ውጭ የወጣ ይመስለኛል። የትኛውም ክልል የሚንቀሳቀስ አርበኛ ነኝ የሚል ወይም ማንኛውም የታጠቀም ቡድን የተሰባሰቡን ቡድን እንደፈለገ ሬንጀር የሚያገኝበት እድል አለ። ከመንግስትም ካዝና ይሁን ግል ከገበያ እየገዛ እየለበሰ ከመከላከያ እየተመሳሰለ መጠቃቶችን እና ችግሮችን የሚፈጥርበት ሁኔታ ስላለ ይሄ እንደ መከላከያ ወይም እንደ ሀገር ያለ ችግር ስለሆነ ሁላችንም ግፊት አድርገን እና ተባብረን የምናስወግደው ችግር መስሎ ይሰማኛል። ግን ደግሞ ያው ከመከላከያ ጋር ብቻ ሊያያዝ የሚችል ችግር መስሎ አይሰማኝም። እሺ፣ ኮሎኔል አንድ የመጨረሻ እንደው የማጠቃለያ ጥያቄ ላቅርብ። እናንተን የጋበዝ ነው ሁለቱ ክልሎች ቅርብ ቀናት በፊት አንድ ሁለት ሳምንት ይሆነዋል፣ ሊያርሙኝ ይችላሉ። በሁለቱ ክልሎች መካከል የግጭት መልክ የሚያሳይ ነገር ካለ ቀድሞ ለመከላከል ያደረጋችሁትን ውሳኔ በዘገባ ስላጠናቀርን ነው። ሌላው ደግሞ እነኝን ሁለት ክልሎች ማወያየት ሰባ በመቶውን የአገሪቱን ክፍል እንደ መሸፈን ነው ስለሚባል ነው። በቅርቡ ደግሞ ተያይዞ በከሚሴ በሰሜን ሸዋ እንዲሁም በወሎ አካባቢ የነበረውም ግጭት የተነሳው በዚህ ምክንያት ነው። እኛ ሁለታችሁን ያቀረብ ነው። አንድ የመጨረሻ ጥያቄ ላክል። ጠያቂያችን መሀሪ ይህ ደጎ እንግዲህ ሁለቱን ድርጅ ክልሎች የሚወክሉ አቅርባችኋል እና ስለ ኢትዮጵያ ደህንነትና ጸጥታ የሚመለከተው ሰው የለም ወይ በማለት ጥያቄ ሰንዝረዋል። ተገቢ ጥያቄ ይመስለኛል። እስቲ ስለ አጠቃላይ የኢትዮጵያ ደኅንነትና ጸጥታ መግባኤ ላይ ስላነሳሁትም የህዝብ ስጋት አገር ውስጥ ብቻ ሳይሆን ከሩቅም የሚሰማው በዚህ በማህበራዊ መገናኛ ብዙሀን የሚሰራጨው የጥላቻ የስድብ ቅስቀሳ ከዚያም በላይ ደግሞ እያንዳንዱ ክልል ተደራጅቷል ስለሚባለው ሚሊሻ አለው፣ ፖሊስ አለው። ቀደም ብሎ ጠያቂው እንዳቀረቡት ታጥቀው የሚንቀሳቀሱ አሉ። ስለዚህ ኢትዮጵያ ያሰጋታል ስለሚለው እስቲ እርስዎ የሚያውቁትን ይንገሩን እና በዛ እናጠቃልላለን። እሺ፣ አመሰግናለሁ። የአማራ ብሔራዊ ክልላዊ መንግስት የጸጥታ ቢሮ እና የኦሮሚያ ክልላዊ መንግስት ጸጥታ ቢሮ ሁለታችንም ባህርዳርና አዳማ ተገናኝተን ያው ሰፋፊ ውይይት አድርገናል። የጋራ ኮሚቴዎችንም አቁመናል። ከክልል ጀምሮ እስከ ቀበሌ ድረስ የሚዘልቅ ኮሚቴ እና በዛ ዙሪያ ደግሞ ያው የልዩ ልዩ ድጋፍ ሰጪ አካላት ከሃይማኖት መሪዎችም ከሀገር ሽማግሌዎችም እና ከመሳሰሉት የተውጣጣ ሁሉ ኮሚቴዎችን አዋቅረናል። የጋራ እቅድም አውጥተናል። ኮሚቴውም ሆነ እቅዱ የበለጠ ያተኮረው በድንበር አካባቢ አስተማማኝ የሆነ የሁለታችን ሰላም ለማረጋገጥ የሚያስችል እንዲያስችል አድርገን ነው። ከዚህ ቀደም በምንጃር አካባቢ የተከሰቱ ችግሮች ነበሩ። በአርጎባማ አካባቢ እነዛንም መነሻ በማድረግ እና በሌላማ አካባቢ በወሰኖቻችን በአጠቃላይ ችግር ይፈጠራል ብለን በምንገምታቸው ሁሉ አስፈላጊውን የሆነ እቅድ አውጥተን አስፈላጊውን የሆነ የጋራ የሀይል ስምሪት አድርገናል። የዚህ የጦር መሳሪያ ዝውውሩም የመሳሰለው ነገር ብቻ ከጸጥታ ጋር የተያያዘ ሁሉ በዚህ እቅድ ማዕቀፍ ውስጥ አስገብተን ሰርተናል። ያው ከታች እስከላይ ኦሪንቴሽን ሰጥተን በዛ መልኩ ስምሪት አለ እና ያ እንቅስቃሴ እንግዲህ እስካሁን ለውጥ እንዳለው እያረጋገጥን ነው። ከግራ ከቀኙ መረጃዎችን ሰብስበናል። በጣም ጥሩ እቅድ ነው። የበለጠ አጠናክራችሁ ቀጥሉበት ብለዋል። ይሄ የመገናኛ የጊዜ ሰሌዳ በግልጽ ስላስቀመጥነ በዛ መሰረት እየገመገብን ወደፊት እንቀጥልበታለን። ይሄ በጣም መልካም ነገር ነው ነው። ሁለተኛ የኬሚሴን በሚመለከት ኬሚሴ፣ ያው እንግዲህ ጂኦግራፊውን የሚታውቂ ከሆነ ትዝታ፣ ከኦሮሚያ ክልላዊ መንግስት ጋር በወሰንነት አይዋሰንም በአማራ ብሔራዊ ክልላዊ ውስጥ የሚገኝ አንድ ልዩ ዞን ነው። እና ከዚህ ከወሰን ካስቀመጥናቸው ክልሎች ጋር ምንም ተያያዥነት የለውም። ከኦሮሚያ ክልላዊ መንግስት ጋር ምንም ወሰንነት የለውም ማለት ነው። እና በዋነኛነት ኃላፊነቱም ችግሩን የመፍታቱ ጉዳይ የአማራ ክልል መንግስት ነው የሚሆነው። በአንዱ በሌላው መንገድ ማለት የተወሰነው ማህበረሰብ ኦሮሚኛ ስለሚናገር ከኦሮሞ ጋር ሊያያዝ የሚችል የሰነድ ቦና ነገር ካለ እሱ እንደሌላ መንገድ እንፈተዋለን። ከዛ በተረፈ ግን ዋናው ትልቁ ስራ የኦሮሚያ ብሔራዊ ክልላዊ መንግስት ስራ ሳይሆን የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራቲክ ፓርቲ ኃላፊነት ነው የሚሆነው። የዞኑ የልዩ ዞኑ አመራሮችም የአማራ ዲሞክራሲያዊ ፓርቲ አባሎች ናቸው። የመደባቸውም አማራ ዲሞክራሲያዊ ፓርቲ አዴፓ ነው። የሚያነሳቸውም የሚሽራቸውም ይኸው ፓርቲ ነው። ስለዚህ በዚህ ውስጥ ያለ ነገር ስለሆነ ይሄ በጣም ከዛኛው ጋር ግልጽ ሆኖ መታየት ያለበት ነው የሚመስለኝ። ሁለተኛ ኢትዮጵያ የምትባል እንደ ሀገርስ እንዲያው ማነው ለጸጥታ የሚያስብ የሚል ነገር ዞሮ ዞሮ ሁለቱ ክልሎች በጋራ ሁነው በሚሰሩት ስራና በውጤቱም የሚገኘው ሰላም ለጠቅላላ ለኢትዮጵያም ያው እዛ እንዳለ ተሰራ ማለት ነው። አማራና ኦሮሞ ውስጥ ሰላም ባስተማማኝ ከሆነ ሌሎች ክልሎችም ተመሳሳይ የሆነ ሰላም ይሰፍናል ብለን ነው የምናምነው እኛ። ምክንያቱም ሁለቱ በጣም በዚ በጂኦግራፊም ሰፊ የሀገሪቱን ቦታዎች ስለሚሸፍኑ በህዝብ ብዛትም እስከ ሰባ ፐርሰንት ይደርሳል የሚል ሀሳብ ስላለን በዚህ አካባቢ የምንሰራው ስራ ሌሎቹ ጋር ተጽዕኖ ፈጥሮ ጥሩ ውጤት ያመጣል ብለን እናስባለን። ስንነጋገርም የኦሮሞ እና የአማራን ወሰኖች በማጠናከር ብቻ ሳንወሰን አማራም ከአፋሩ ጋር፣ ከቤንሻንጉል ጋር፣ ከሶማሌው ጋር ኦሮሞው ከሌላው ጋር ኦሮሞ እንደዚህ ስራ ይሰራል ብለን ይህን ሁሉ ፕላን አድርገናል እና እንደ ክልል የምናደርገው እንቅስቃሴ እንደ አገርም አስተዋጽኦ እንዳለው መታሰብ ያለበት መስሎ ይሰማኛል። የፌዴራል መንግስትም በዚህ በልኩ ያው የራሱ ጠንካራ ስራ ሊሰራ ይችላል ብዬ አስባለሁ። ያው ግንኙነትም አለን ነከመከላከያ ጋርም ከፌዴራል የጸጥታ አካላት ጋርም አብረን የምንሰራበት ሁኔታ ስላለ እዛ እንዳለ በጠቅላላ ሀገር ሰላምና መረጋጋት ትልቅ አስተዋጽኦ አለው ብዬ ነው የማስበው የክልላዊ ሀይሉን በሚመለከት እንግዲህ እያንዳንዱ ክልል የራሱ ክልላዊ የጸጥታ ሀይል አለው ከመደበኛ ፖሊስ ጀምሮ የአድማ ብትናና የልዩ ሀይል የሚባል ከዛ ሚሊሻ አለው እነዚህ በመንግስት የታወቁ እና በህግ ዋስትና ያላቸው እና የተደራጁ የጸጥታ አካሎች ናቸው። እርግጥ እነዚህ አካሎች ከሚገባው በላይ ማበጥ የለባቸውም። እያንዳንዱ ክልል ያው ህግ አግባብ በፌዴራሉ ህግ አግባብ ውስን የሆነ ኃይል ነው ማደራጀት የሚችለው። ውስን የሆነ ኃይል ብቻ ሳይሆን የሚታጠቀውም የትጥቅ አይነት መጠኑ ከፌዴራሉ የጸጥታ ኃይል ያነሰ እና የግለሰብ የሚባል ትጥቅ ነው የሚሆነው። እና በዚህ አካባቢ ትንሽ ፈንገጥ የሚሉ አካባቢዎች ይኖራሉ። እነዚህን እንግዲህ የመቆጣጠር ኃላፊነቱ የፌዴራል መንግስት ነው የሚሆነው። ፌዴራል መንግስቱም ያው በቅርቡ ያዘጋጃቸው የእቀባ ህጎች አሉ። ወደፊትም ይህን ህግ አጠንክሮና የቁጥጥር አቅጣጫውንም በዚያው ልክ አጠናክሮ እንደሚቀጥል ተስፋ እናደርጋለን። የሆነው ሆኖ አሁን ባለው ሁኔታ ትንሽ የጦር መሳሪያ የመብዛት የታጠቀ ኃይል የመብዛት ነገር ይታያል የሚለው ያው የእኔም ግምት ነው። ይህንኑ በመቆጣጠር እያንዳንዳችን ያው መልክ ባለው መንገድ ስራችን በመስራት ነገሮችን በማስተካከል እንዲሁ ህብረተሰቡንም ወይም ደግሞ ህዝቡንም የበለጠ ከስጋት ነጻ የሚሆንበት ሁኔታ መስራት አለብን የሚለው ጥያቄ በጣም ተገቢ ነው። ይኸው ጥያቄ በእኛ በጸጥታ ተቋሙ በኩል ያው በሚገባ ታስቦበት ለመንግስትም የሚቀርብ ውሳኔ ነው የሚሆነው። ዋናው ትልቁ ነገር የታጠቀውን ኃይል ህዝባዊ ማድረግ ወደ ወንጀል እንዳይገባ፣ ወደ ፀረ ሰላም እንቅስቃሴ ውስጥ እንዳይገባ በአስተሳሰብም፣ በአመለካከትም፣ በህግም በዛው ልክ ማጠናከር እና ሰላማዊ የሆነውን የመንግስት አካላት በሚገባ የማጠናከር ስራ መስራት ላይ በማተኮር የሚታሰበውን ስጋት መቆጣጠር ይቻላል ብዬ ነው የማስበው። እሺ፣ በጣም ነው የማመሰግነው ኮሎኔል አለበል አማረ የአማራ ክልል የጸጥታና ደህንነት ምክትል ኃላፊ ባልደረባው፣ ኮሎኔል አበበ ገረሱ ባትሪው የስልኩ አልቆባቸው ነው መሰለኝ። ደግመን ደጋግመን ሞክረን አልተቋረጠብን። እሳቸውንም በርሶ ስም በሰጡን አስተያየት በጣም እናመሰግናለን በአድማጮቻችን ስም። እግዜር ስጥልኝ። እኔም አመሰግናለሁ ትዝታ፣ እግዜር ስጥልኝ። እሺ ጥያቄ ላኩልንን አድማጮች አመሰግናለሁ። ስማቸውን ለመዘርዘር ያህል በርካቶቹ ጥያቄዎቻቸው አልተስተናገደ ይሆናል። ስማቸው ተጠቅሶ ነገር ግን ያነሷቸው ጥያቄዎች መልስ አግኝተዋል። እነዚህም አቶ አስራደዋ አያሌው፣ መሰረታ አያሌው፣ ሰይድ ተገኝ፣ ምህረት ሰይፉ፣ ቡዚ አራዳ፣ መሀሪ ነጋሽ፣ ፍቅር ፍቅረ ማርያም፣ ተስፋዬ ምሳኤ፣ ሽመልስ አያሌው፣ መሀሪ ደጎ፣ ማቴዎስ ጎበና አቶ አብርሃም ጌታቸው ደበበ፣ ሰማይን ጋሻው ከጎጃም፣ ሰለሞን ከበደ ከአቡዳቢ፣ የቲ ጌትነት፣ ይገረሟ እያሌው፣ መሰዋ ካሳ፣ ሐሰን ኡንጃም፣ አው አደመ፣ ሸምሱ፣ ፍሬወርቅ አብዱልከድር፣ አሁሪ በጣም ነው የምናመሰግነው ስለ ጥያቄዎቻችሁ በድምፅም ጥያቄ ላስቀምጣችሁልን በኢሜይልም እየላካችሁልንን በሙሉ ተሳታፊዎች ጊዜ ስትልኝ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነኝ። አመሰግናለሁ።